ችሎቱ በተለይ በሦስተኛና በአራተኛ ተከሳሾች ላይ ማለትም ኢሳትና የኦሮሞ ሚዲያ ኔትወርክ የቀረበው ክስ አቃቤ ሕግ አድራሻቸውንና ለምን ዓላማ እንደተመሠረቱ በክሱ ግልጽ ባለማድረጉ ይህን አሻሽሎ እንዲያቀርብ በማዘዝ ነበር። ለዛሬ ቀጠሮ የተያዘው አቃቤ ሕግ በታዘዘው መሠረት ክሱን አሻሽሎ ማቅረቡን በመግለጽ የተሻሻለውን ክስ ለዳኞቹ አስረክቧል። ተከሳሾቹ በሌሉበት የሚታይ ጉዳይ በመሆኑ አቃቤ ሕግ ያደረገውን ማሻሻያ በችሎቱ አልተነበበም። በመሆኑም ከችሎቱ በኋላ ወደ ፌዴራል አቃቢ ህግ ጽህፈት ቤት በመሄድ ማብራሪያ ጠይቀናል። በጽህፈት ቤቱ በኩል ደግሞ ችሎቱ እንዳዘዘው የተከሳሾቹ አድራሻ ተካተው ክሱ መሻሻሉን ተነግሮናል። የዶክተር መረራ ጉዲና ጠበቃ ፍትህ ከማፋጠን አንጻርና ዶክተሩ በጸረ ሽብር ህግ አለመከሰሳቸውን በማስታወስ የእሳቸው ጉዳይ ተነጥሎ ለብቻ እንዲታይ አቤት ብለዋል። አስቀድመው ይህን አቤቱታ በጽሑፍ ማቅረባቸውን በማስታወስ ችሎቱ የዶክተር መረራ ጠበቃ ያቀረቡትን የመጀመሪያ ደረጃ መቃወሚያና አቃቤ ህግ ለዚህ የሰጠው ምላሽ እንዲሁም በጠበቃው በኩል የቀረቡ አቤታዎችን መርምሮ ብይን ለመስጠት ለሰኔ 3 2009 ዓ ም ተለዋጭ ቀጠሮ ይዘዋል። በሌላ ዜና ችሎቱ ከትግራይ፣ አማራ፣ ኦሮሚያ፣ ደቡብ ክልል የመጡና ሁለት ኤርትራውያንን ጨምሮ በጸረ ሽብር ህግ የተከሰሱ ሰባ ሰባት ተከሳሾች ጉዳይም ተመልክቷል። ተከሳሾቹ የቀረበባቸው ክስ በጽሑፍ የተቃወሙ ሲሆን ዛሬ በመቃወሚያቸው ላይ ተመስርቶ አቃቤ ህግ የሚሰጠውን ምላሽ ለማድመጥና ብይን ለመስጠት ተሰይሞ ነበረ። ሆኖም ግን አቃቢ ህግ ይህን ስራ ይዘውት የነበሩ የሥራ ባልደረባቸው የሌሉ በመሆናቸው መቃወሚያ ይዞ አለመምጣቱን ለችሎቱ አስረድቷል። የተከሳሽ ጠበቆች በበኩላቸው ተከሳሾች ለስምንት ወራት ያህል በእስራት ባሉበት ሁኔታ አቃቤ ህግ በቂ ባልሆነ ምክንያት መልስ ይዞ አለመምጣቱ ቸልተኝነት መሆኑን በመጥቀስ ችሎቱ መልስ የመስጠት መብቱን እንዲያልፈው ጠይቋል። ዳኞቹም አቃቤ ህግ ያቀረበው ምክንያት ተገቢ ባይሆንም አንድ ተጨማሪ ቀጠሮ መስጠት አስፈላጊ መሆኑን በመጥቀስ በድምፅ ብልጫ ለሰኔ 22 2009 ዓ ም ተለዋጭ ቀጠሮ ይዘዋል። የመሀል ዳኛው ግን አቃቤ ሕግ ስራውን በአግባቡ እንዳልተወጣና ያቀረበው ምክንያትም አሳማኝ ባለመሆኑ ጠበቆች ያቀረቡት የአቃቤ ሕግ መልስ የመስጠት መብቱ ይታለፍ ጥያቄ እንደሚደግፉ ልዩነታቸውን አስመዝግበዋል። ለዶቸ በለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም